በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ሲባል 1601 የሕግ ታራሚዎች በይቅርታ እንዲፈቱ ተወሰነ። እስረኞቹ ከዛሬ ጀምሮ ወደ ቤተሰቦቻቸው እንደሚለቀቁ የክልሉ የጸጥታና የአስተዳደር ቢሮ ገልጿል። ሙልጌታ ጽብሀ ዝርዝር ዘገባለው ለው የትግራይ ክልል የኮሮና ቫይረስ ወረርሽኝ መከላከል ኮማንድ ፖስት አባል ና የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም ትላንት ማምሻውን በሰጡት መግለጫ እንዳመለከቱት ለኮሮና ቫይረስ ተጋላጭ የሆኑ የሕግ ታራሚዎች በይቅርታ እንዲለቀቁ የክልሉ መንግስት ወስኗል። በይቅርታ እንዲፈትኑ የተወሰነላቸው እስረኛ ቅቁ በቆይታቸው ጥሩ ስነ ምግባር ያሳዩና በጥፋታቸው የተጸጸቱ ናቸው ብለዋል። በዚህም የይቅርታ ጉናሟል ሟልተው ለተገኙ ነው ይቅርታ የተደረገው ሲሉ ገልጸዋል። ታራሚዎቹ ከዛሬ ጀምሮ ከቤተሰቦቻቸው ጋር እንደሚቀላቀሉም አቶ ተኪዩ አስታውቀዋል። የማጣራት ስራ ተሰርቶ በነበረው የኮማንድ ፖስት መድረክ ላይ 1601 የይቅርታ ተጠቃሚ እንዲሆኑ ውሳኔ ያስተላልፋል ማለት ነው። በለካቴት 45ተኛ የዋህት ልደት 2332 እንደወጡ ይታወቃል። አሁን ደግሞ ያው የነበረን የይቅርታ መመሪያ እንዳለ ሆነ። ነገር ግን በቫይረስ ሊጠቁ የሚችሉ ግምት ውስጥ በማስገባት ይህን ያህል የሕግ ታራሚዎች ይህን እድል እንዲያገኙ ተወስኗል። አጠቃላይ ሁኔታውን እየተገመገመ የሰው ሕይወት የማስቀደም ስራ የተሰራ እንደምትሄድ ለመግለጽ ፈልጋለሁ። በይቅርታ የሚወጡ እስረኞች ወደ ቤተሰቦቻቸውን ለመቀላቀል በክልሉ በታወጀው አስቸኳይ ጊዜ አዋጅ ከአንድ አካባቢ ወደ አንድ አካባቢ መጓዝ ስለማይፈቀድ ለነሱ ተብሎ በልዩ ሁኔታ መጓጓዣ እንደተዘጋጀላቸው አቶ ተኪው ገልጸዋል። ታራሚዎቹም በጥፋታቸው ተጸጽተው የሚቀላቀሉትን ማህበረሰብ እንደሚክሱ እምነታቸው መሆኑ የገለጹት ኃላፊው የኮሮና ቫይረስ ወረርሽኝ በመከላከል ዙሪያም እንዲያግዙ ጥሪ አቅርቧል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም